ግጭቱ የሰላም መፍትሄ እንዲያገኝ እንደሚፈልጉ አስተያየታቸውን ለአሜሪካ ድምፅ የሰጡ ተፈናቃዮች እና አንዳንድ የመቀሌ ከተማ ነዋሪዎች ተናግረዋል። ሙሉጌታ አጽብሃ ካሰባሰበው አስተያየት ጥቂቱ ቀጥሎ ይቀርባል። ወይዘሮ አታክልቲ ገብረ መስቀል ይባላሉ። ጦርነቱ ሲጀመር ከምዕራብ ትግራይ ማይካድራ ተፈናቅለው ወደ መቀለ እንደመጡ ይናገራሉ። በጦርነቱ ምክንያት አንዱ ልጃቸው እስካሁን የት እንዳለ እንደማያውቁና ሌሎች ልጆቻቸውም ወደ ሱዳንና ወደ ሌላ የትግራይ አካባቢዎች መፈናቀላቸው ገልጸዋል። በቅርቡ ግጭቱ ቆሞ በሰላማዊ መንገድ ይፈታል የሚል ተስፋ ነበረን ብለው ወደ ቀያቸውም ለመመለስ አቅደው እንደነበረ ነው የገለጹት። ኣቲና ኣቲ ኢና ዘርኢና ዋላ ምሸላ ዘርኢና ቀለብና ክንረክብ ኢና ዝብል እምነት ነርኒ በሰኔ ወር ላይ ወደ ቀያችን ተመልሰን ማሸላ ዘርተን ቀለባችንን እናገኛለን የሚል እምነት ነበረን። የሰላም ተስፋ ነበረን። እኛ ሰላም ነው የምንፈልገው፣ ተገደን የገባንበት እንጂ ጦርነት የሚፈልግ የለም። ጦርነት ሰው ይበላል፣ አገር አውዳሚ ነው። ጦርነት ውድመት እንጂ ልማት የለውም። እኛ አሁንም ሰላም ነው የምንፈልገው። ሰላም ካለ ሁሉም አለ፣ ሰላም ከሌለ ግን ሁሉም የለም። ሌላ በተፈናቃይ ማዕከል ያገኘኋቸው ከማይጋባ ምዕራብ ትግራይ ተፈናቅለው የመጡ ወይዘሮ ፀሐይነሽ አስገዶም የተባሉ በበኩላቸው ሕጊ ዝብላዕ የለን ዝስተ የለን ዝክደን የለን ወዲ ሰብ ከዓ እንተ ዘይበልዕ እንተ ዘይሰቲ እዩ በአሁኑ ጊዜ የሚበላ የለም የሚጠጣ የለም የሚለበስም የለም። የሰው ልጅ ካልበላ ካልጠጣ መኖሪያም ከሌለው ሊኖር አይችልም። ተቀምጠንም ከመሞት አንተርፍም። ሰላም የማይፈልጉ ከሆነ በጉልበታችን ወደ ቀያችን መመለስ አለብን። በሰላማዊ መንገድ ተፈቶ ወደ ቀያቹ ተመለሱ ከተባልን ጥሩ፣ እኛ ንብረታችንና ቤታችንን ነው ማግኘት የምንፈልገው። ሰው እንዲሞት እኮ አይፈለግም። የመቐለ ከተማ ነዋሪ አቶ ኪዳነ ማርያም አታክልቲ የተባሉ ደግሞ ተጀምሮ በነበረ የሰላም ሂደት ተስፋ አድርገው እንደነበረ ነው የገለጹት። ፈላጊውን ነገር በጠረጴዛ ዙሪያ ይፈታል የሚል ተስፋ ነበረኝ። ነገር ግን ይሄን በምንጠብቅበት ጊዜ ያልታሰበ ድቡዳ የሆነ አጠቃላይ ጦርነት በኢትዮጵያ መንግስት ታውጆ ጥቃት መጀመሩ በጣም አሳዝኖኛል። ይሄ ነገር መቋጫው ዞሮ ዞሮ በጠረጴዛ ዙሪያ የሚፈጸም መሆኑን እየታወቀ ወደዚህ መገባቱ በጣም ነው ያሳዝነኝ። አሁንም ግጭቱ በሰላማዊ መንገድ ሊፈታ ይገባል ያሉት አቶ ኪዳነ ማርያም በሰላማዊ ዜጎች ላይ ያነጣጠረ የአውሮፕላን ጥቃት የሚወገዝ ነው ብለዋል። ጦርነት ፕሮፌሽናል ወታደሮች ጋር የሚደረግ ወይ ደግሞ በጦርነት ሜዳ የሚፈጸም ጉዳይ ሆነ እያለ ከዚያ ውጭ ከተማ መጥቶ ህፃናትን፣ ሰላማዊ ህዝብን፣ ሲቪል ተቋማትን ማውደም በአጠቃላይ ይሄ ተገቢነት የሌለው ድርጊት ነው። አቶ ሰለሙን በረሀ እንደሚባሉ የተናገሩት በበኩላቸው ጦርነቱ ዳግም ከተጀመረ ወዲህ ሰብአዊ እርዳታ ወደ ትግራይ መግባት ቆሟል። ይህ መሆኑ ደግሞ ትክክል አይደለም ብለው አሁንም ጦርነቱ ቆሞ መሰረታዊ አገልግሎቶች ተከፍተው ህዝብ ሊገለገልባቸው ይገባል ሲሉ ነው የተናገሩት። ከጦርነት ምንም የሚገኝ መፍትሄ የለም። ስለዚህ የተኩስ አቁም ስምምነቱ ተደርጎ በተለይ በተለይ መሰረታዊ አገልግሎት በማቅረብ ላይ ለምሳሌ እንደ ባንክ፣ እንደ ቴሌኮም፣ ሌሎች መሰረታዊ የሆኑ ለህብረተሰቡ ከፍተኛ አገልግሎት የሚሰጡ የኑሮ መሰረት የሆኑት ነገሮች እነሱን ከፍቶ ዳግም ወደ ፖለቲካዊ መፍትሄ መግባት ያለባቸው ይመስለኛል። ስለዚህ ሁለቱ መንግስታት ቁርጠኝነት ወስደው ወደዚህ መግባት አለባቸው። በተለይ የኢትዮጵያ መንግስት በየጊዜው ሁኔታውን እያጠናውት ነው፣ እየተነጋገርኩበት ነው። የባለሙያዎች ስጋት አለባቸው፣ ወደዛ ቦታ እንዳይሄዱ እያለ የተለያዩ ምክንያቶች የሚፈጥራቸው ምክንያቶች እነዚህ በህዝቡ ላይ በትግራይ ህዝብ ላይ ከፍተኛ ችግር እየፈጠሩ ነው። በተለይ ህዝቡ አገሪቱን ኢትዮጵያን የእኔ አገር ብሎ እንዳያስብ የሚያደርጉ ነገሮች እና በህዝቦች መካከል ቁርሾ የሚፈጥር ነገር ነው እና የኢትዮጵያ መንግስት ኃላፊነት የተሸከመው ኃላፊነት ቀላል አይደለም። ይህን ኃላፊነት ተጠቅሞ ሰላም ወደሚያወርድበት መንገድ ሰላም ወደሚገኝበት መንገድ መሄድ መቻል አለበት። እንደ አዲስ የተጀመረው ጦርነት ቆሞ ወደ ሰላማዊ ውይይት እንዲገባ የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛሉ። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም። አመሰግናለሁ ሙልጌታ። ጦርነቱን የጀመረው ማን እንደሆነ በሚነሳው ጥያቄ ላይ የፌዴራሉ መንግስትና ህወሓት አንዱ ሌላውን እየወነጀሉ ይሰማሉ። በሌላ በኩል ትግራይ ውስጥ በወታደራዊ ተቋማት ላይ የተነጣጠረ የአየር ድብደባ እንደሚያካሂድ የአገሪቱ የመከላከያ ሰራዊት ጦርነቱ በተጀመረ ሰሞን ያስታወቀ ሲሆን ሲቪሎችና በሲቪል ተቋማት ላይ ግን ጥቃት ፈጽመዋል የሚለውን አስተባብሏል።